spool በወልዲያ ከተማና በመቀሌ ከተማ የእግር ኳስ ደጋፊዎች መካከል ወልዲያ ከተማ ውስጥ ትናንት በተፈጠረ ግጭት በሰዎችና ንብረት ላይ ጉዳት መድረሱ ተገልጧል። በሁለቱ ቡድኖች መካከል ሊደረግ የነበረው ጨዋታም ለሌላ ጊዜ ተላልፏል። በእንግሊዝ ፕሪምየር ሊግ ሳምንት ወሳኝ ጨዋታ አከናውኖ አራተኛ ደረጃን ተቆናጦ የነበረው አርሰናል በድጋሚ ደረጃውን አስረክቧል። የአርሰናልን ደረጃ የተረከበው በግብ የተንበሸበሸው ሊቨርፑል ነው። በጀርመን ቡንደስሊጋ የብሔራዊ ቡድኑ ተሰላፊ ወንድም ኬቪን ቦቲንግ ፍራንክፉርትን የማታ ማታ ከጉድ አውጥቶታል። የትውልድ ከተማው ቡድን ደጋፊዎችን አንገት ግን አስደፍቷል። በሩሲያ ስፖርተኞች አበረታች ንጥረ ነገር ሲጠቀሙ መንግሥት እጁ ነበረበት ስለሚለው ክስ ነገ ውሳኔ ይሰጣል። ሩሲያ ከደቡብ ኮሪያ የክረምት ኦሎምፒክ ሙሉ ለሙሉ ልትታገድም ትችላለች። በኢትዮጵያ ፕሪምየር ሊግ አምስተኛ ሳምንት የእግር ኳስ ጨዋታ ውድድር ትናንት ወልዲያ ከተማ ውስጥ ሊከናወን የነበረው ግጥሚያ ሳይካሄድ ቀርቷል። ውድድሩ ሳይከናወን የቀረው በወልዲያ ከተማና በመቀሌ ከተማ ቡድኖች ደጋፊዎች መካከል በተነሳው ግጭት ምክንያት ነው። በግጭቱ የተነሳ በሰዎችና በንብረት ላይ ስለደረሰው ጉዳት የተለያዩ ዘገባዎች በተለይም በማህበራዊ መገናኛ አውታሮች ወጥቷል። የእግር ኳስ ደጋፊዎች ግጭት በየትኛውም ዓለም የሚከሰት ኩነት ነው። ሆኖም ኢትዮጵያ ውስጥ እየተ ከሰተ ያለው ግን ከሌሎቹ ለየት ያለ ይመስላል። ከጊዜ ወደ ጊዜም የእግር ኳስ ደጋፊዎች በብሔር ተኮር ግጭቶች ሲሳተፉ መመልከት ተደጋግሟል። ችግሩ ወደ አሳሳቢ ደረጃ ከመሻገሩ በፊትም የእግር ኳስ ግጥሚያዎችን የሚያደራጁ አካላት ከፍተኛ ትኩረት ሊሰጡት የሚገባ ጉዳይ ነው እንላለን። የምስራቅና መካከለኛው አፍሪካ እግር ኳስ ማህበር ምክር ቤት በእንግሊዝኛ ምጻሩ ሴካፋ የእግር ኳስ ግጥሚያን ዘንድሮ ያስተናገደችው ኬንያ ትናንት በመክፈቻው ሩዋንዳን 2 ለ0 አሸንፋለች። ሊቢያ ከታንዛኒያ ጋር ያለምንም ግብ ተለያይቷል። ዛሬ ቡሩንዲ ከኢትዮጵያ እንዲሁም ኡጋንዳ ከዚምባብዌ ሊጫወቱ ቀጠሮ ተይዞ ነበር። ሆኖም ዚምባብዌ ከውድድሩ በመውጣቷ የዛሬ ግጥሚያ በኡጋንዳና ቡሩንዲ መካከል መሆኑ ተገልጧል። ከተጀመረ 91 ዓመታት ያስቆጠረው የሴካፋ ውድድር የአፍሪቃ አንጋፋ ውድድርነቱ ይጠቀሳል። ሴካፋ የተዋቀረው በ11 የአፍሪቃ ሀገራት ቡድኖች አባልነት ነው። ቡድኖቹም የውድድሩን እርሾ እንደ ጎርጎሪዮስ አቆጣጠር በ1926 ጎሳጌ ግጥሚያ ብለው የጠነሰሱት ኬንያና ኡጋንዳን ጨምሮ ኢትዮጵያ፣ ኤርትራ፣ ጅቡቲ፣ ሶማሊያ፣ ሩዋንዳ፣ ቡሩንዲ፣ ሱዳንና ታንዛኒያ ናቸው። ዛንዚባር ባለም አቀፉ የእግር ኳስ ማህበራት ፌዴሬሽን ፊፋ የማኅበርነት እውቅና ለማግኘት ትግል ላይ ናት። ሊቢያና ዚምባብዌ የዘንድሮ የሴካፋ ውድድር ተጋባዥ ቡድኖች ሲሆኑ፣ ዚምባብዌ ከውድድሩ ወጥታለች። በእንግሊዝ ፕሪምየር ሊግ ትናንት ዌስታምን ሁለት ለአንድ ድል ያደረገው ማንቸስተር ሲቲ ግስጋሴውን እንደቀጠለ ነው። ከተከታዩ ማንቸስተር ዩናይትድ በስምንት ነጥብ በልጦ በያዘው 43 ነጥቡ ደረጃውን እየመራ ይገኛል። ቅዳሜ ዕለት አርሰናልን ሶስት ለአንድ ድል ያደረገው የማንቸስተር ዩናይትድ አማካይ አንደር ሄሬራ መሪው ማንቸስተር ሲቲ የያዘውን ደረጃ ለመንጠቅ በቀጣይ ጨዋታዎች እንደሚፋለሙ ተናግሯል። ማንቸስተር ዩናይትድ ለጄሲ ሊንጋርድ እና አንቶኒዮ ቫሌንሲያ ግቦች እንዲሁም የግብጥ ጠባቂው ዴቪድ ዴጊያ ብቃት ምስጋና ይግባቸውና በተከታታይ አራት ውድድሮች ማሸነፍ ችሏል። የአርሰናል አሰልጣኝ አርሰን ቬንገር በበኩላቸው ምንም እንኳን ቡድናቸው ከመሪው ማንቸስተር ሲቲ በ15 ነጥብ ርቀት ላይ ቢገኝም ዘንድሮ ዋንጫ ማግኘት እድላቸው አለመምከኑን ግን ገልጧል። በአንጻሩ ቅዳሜ ዕለት ከዋትፎርድ ጋር አንድ እኩል የተለያየው የቶትናም ሆትስፐር አሰልጣኝ ማውሪሲዮ ፖቼቲኖ ግን ቡድናቸው ዋንጫ ማግኘት ህልሙ መምከኑን አስታውቋል። በነገራችን ላይ ስድስተኛ ደረጃ ላይ የሚገኘው ቶትናም ሆትስፐር ከአርሰናል የሚበለጠው በሶስት ነጥብ ብቻ ነው አርሰናል በሊቨርፑል በአንድ ነጥብ ተበልጦ 29 ነጥቦች አሉት ባለፈው ቅዳሜ ብሪክቶንን አምስት ለአንድ ያንኮታኮተው ሊቨርፑል ተከላካይ ጆኤል ማቲፕ ጡንቻው ላይ ከደረሰበት አደጋ በቅርቡ ተችሎት እንደሚመለስ ጀርመናዊው አሰልጣኝ የዮርገን ክሎፕ ተናግሯል ከስፓርታክ ሞስኮ ጋር የፊታችን ረቡ ለሚኖረው የቻምፒዮንስ ሊግ ግጥሚያ ጆኤል ተችሎት ሊሰለፍ እንደሚችልም አሰልጣኙ አክለው ተናግሯል። ጆኤል በሌለበት የቅዳሜው ግጥሚያ የሊቨርፑሎቹ ተከላካዮች ኤምሬቻን እና አማካዩ ጊኒ ዊጅናልዱም ብቃታቸውን አሳይቷል። የቼልሲው አሰልጣኝ አንቶኒዮ ኮንቴ ደግሞ የቡድናቸው ወሳኝ ተጫዋች የሆነው ኤደን ሃዛርድ ብቃቱ ጫፍ ላይ አልደረሰም ሲሉ ተናግሯል። እንደ ጎርጎሪዮስ አቆጣጠር በ2012 ቼልሲን ከተቀላቀለበት ጊዜ አንስቶ ብቃቱን ያስመሰክረው ሃዛርድ በቅዳሜው የኒውካስል ግጥሚያ ቡድኑ ሶስት ለአንድ ሲያሸንፍ ሁለቱን ግቦች ማስቆጠር ችሏል። ዘንድሮ እስካሁን በተደረጉ 18 ጨዋታዎችም ኤደን አዛርድ 8 ግቦች ሲኖሩት 6 ከመረብ ያረፉ ኳሶችን ለቡድኑ አባላት አመቻችቶ መስጠት ችሏል። በጀርመን ቡንደስሊጋ መሪው ባየር ሚሽን ቅዳሜ ዕለት ሃኖቨርን 3 ለአንድ በመርታት ነጥቡን 32 አድርሷል። ቬርደር ብሬመን ሽቱትጋርትን 1 ለ0 ቢያሸንፍም በ11 ነጥቡ ከደረጃ ሰንጠረዡ ወራጅ ቀጠና ግርጌ ከሚገኘው ኮሎኝ በ8 ነጥብ ከፍ ብሎ ይቃትታል። 18ኛ ደረጃ ላይ ተዘርግቶ የሚገኘው ኮሎኝ እስካሁን በተደረጉ 18 ግጥሚያዎች ያገኘው ሶስት ነጥብ ብቻ ነው። አንዷም ነጥብ ብትሆን ኮሎኝ ትናንት ከሻልክ ጋር ተጋጥሞ አንድ እኩል በመውጣት ያገኛት ናት። አውስቡርግ ማይንትስን ትናንት 3 ለአንድ ሲያሸንፍ፣ አይንትራክት ፍራንክፉርት በርሊንን ሁለት ለአንድ ድል አድርጓል። በ22 ነጥቡ ስምንተኛ ደረጃ ላይ የሚገኘው የአይንትራክት ፍራንክፉርት አሰልጣኝ ኒኮ ኮቫች ምንም እንኳን ቡድናቸው የማታ ማታ ቢያሸንፍም፣ አቻው ነው የቆየውን ሄርታ በርሊንን አወድሷል። ሄርታዎች የመጀመሪያው አጋማሽ ላይ ጥሩ ተጫውተዋል። እነሱ እንዲ እንዲያጥሩ በተጫወቱበት ልክ የእኛ አቋም መጥፎ ነበር። ፈጽሞ ከጨዋታው ቅኝት ውጭ ነበርን ማለት ይቻላል። በሁሉም አቅጣጫ ተበልጠናል። በሚገባ ማጥቃት አልቻልንም። አንድ እኩላቻ ከወጣም በኋላ በእርግጥ በጣም ጥሩ ነበር። አይንትራክት ፍራንክፉርት በ22 ነጥቡ ከአውስቡርግና ስድስተኛ ደረጃ ላይ ከሚገኘው ቦሩሲያ ዶርትሙንድ የሚበለጠው በግብ ክፍያ ብቻ ነው። አምስተኛ ደረጃ ላይ የሚገኘው ሆፍናይም በበኩሉ ከአይንትራክት ፍራንክፉርት ጋር ያለው ልዩነት አንድ ብቻ ነው። ሌላው ትናንት ድሌቅና ቮልስቡርግ ነው። አሰልጣኙ ዳንኤል ዲቫዲ ከጨዋታው በኋላ በሰጡት ቃለ መጠይቅ ከቡድናቸው ገና ብዙ እንደሚጠበቅ ተናግሯል። እንዳልኩት ያን ሁሌም የምናደርገው ነው። ለወራጅነት ከታጩት መካከል መሆን አይገባም አይገባንም። ብዙ ድንቅ ብቃቶች አሉን። ያን ብቃታችንን ማስመስከር ብቻ ነው የቀረን። አሁን ያን ማድረግ ችለናል። እንግዲህ የቀረው ያንን ዘላቂ ማድረግ ብቻ ነው። ያን ደግሞ ከሳምንታት በኋላ መስመር ስናስ ይዘው ያኔ ሌላ ቡድን ለመሆን አፍታም አይፈጅብን። ቮልስቡርግ አራተኛ ደረጃ ላይ የሚገኘው ቦሩሲያ ሚንሽን ግላድባህን ትናንት 3 ለ 0 ድል አድርጎ ነጥቡን 17 ማድረስ ችሏል። ደረጃውን ደግሞ 11 በደረጃ ሰንጠረዡ ላይፕሲሽ ከሻልከ በአንድ ነጥብ በልጦ ሁለተኛ ነው። ዓለም አቀፉ የኦሎምፒክ ኮሚቴ የቦርድ አባላት ሩሲያን በተመለከተ ብይን ለመስጠት ነገ ዋና መስሪያ ቤቱ በሚገኝበት ላውዛኔ ስዊዘርላንድ ውስጥ ይሰበሰባል። ኮሚቴው በነገው እለት ውሳኔ የሚሰጠው የሩሲያ መንግስት በሩሲያውያን እውቅ ስፖርተኞች የኃይል ሰጪ ንጥረ ነገር በስፋት ሲወሰድ መንግስት እጁ ከጀርባ አለበት በሚለው ክስ ላይ ነው። ይህን ክስ የተከታተለው እና በ2016 ዝርዝር ሰነድ ያቀረበው ዓለም አቀፉ ጸረ ኃይል ሰጪ ንጥረ ነገር ኩባንያ በእንግሊዝኛ ምጻሩ ዋዳ ነው። ሰነዱ በካናዳዊ ጠበቃ ሪቻርድ ማክላረን ይፋ ሲደረግ መላ አለም ጉድ ብሎ ነበር። ሩሲያ በዓለም አቀፍ የኦሎምፒክ ስፖርት ውድድሮች ላይ ከዩናይትድ ስቴትስ እና ቻይና ጋር በመፎካከር ቀዳሚ መስመር ላይ ስትሰለፍ ቆይታለች። በዚህ የስፖርት ቅሌት የሩሲያ መንግስት እጁ እንዳለበት ከተረጋገጠ ሩሲያ ከሚቀጥለው የፒዮንግያንጉ የክረምት የኦሎምፒክ ጨዋታዎች ሙሉ ለሙሉ ልትታገድ ትችላለች። ደቡብ ኮሪያ ፒዮንግያንጉ ውስጥ የሚከናወነው የክረምት ኦሎምፒክ ጨዋታዎች ግጥሚያ ከሶስት ወራት ግድም በኋላ ከየካቲት 2 እስከ የካቲት 18 የሚዘልቅ ነው። ለሁሉም የነገውን ውሳኔ መጠበቅ gmail.com. አድማጮች የስፖርት ጥንቅራችን በዚሁ ይደመደማል ማንተጋፍቶ ስለሽነኝ አስተያየትና ጥቆማቸው ያለየን መልካም ጊዜ ጤና ይስጥልኝ?